ኢህአዴግ ለ17 ቀናት በሩን ቀርቅሮ ሲያካሄድ የነበረውን ስብሰባ ማጠናቀቁን አስመልክቶ የሰጠው መግለጫ እንዴት አያችሁት? ስንል የተለያዩ የፖለቲካ ፓርቲ አመራሮችን አነጋግረናል። አቶ ዋሲውን ተስፋዬ የኢዴፓ የስራ አስፈጻሚ ኮሚቴ አባል የተወሰኑ ነጥቦች ለምሳሌ በተራ ቁጥር አንድ ላይ በመግለጫው ላይ የተቀመጠው መከላከያ ሰራዊት ከዚህ በኋላ የሚደረጉ የቡድንም ሆነ የግል ሰልፎችን እናስቆማለን፣ ሁሉንም ነገር ወደ መስመር ማስገባት አለበት የሚል መግለጫ አይተናል። ይሄ መግለጫ ከዚህ በፊት በሴኩሪቲ ካውንስል በሚባለው ተቋም እንደዚህ አይነት ተመሳሳይ መግለጫዎች ወጥተው ነበረ። ማለት ከዚህ በኋላ ያሉትን ሂደቶች በአንድም ሆነ በሌላ መልኩ ማስቆም ያስፈልጋል የሚል መግለጫዎች በተደጋጋሚ ሲወጡ ነበር። ግን ያንን ማድረግ ችግሩን በተገቢ ሁኔታ አድሬስ አድርጎ ችግሩን ይፈተዋል አይፈታውም የሚለው ጥያቄ ውስጥ ገብቶ በተግባርም እንኳን ማድረግ የሚቻልበት እድል የለም። ስለዚህ በአጠቃላይ መግለጫው ከመግለጫው ጥሩ ጎን ሆኖ ያየ ነው። አንደኛ የመድብለ ፓርቲ ሥርዓቱን ለማጎልበት እና የተቋሚዎችን በአገር ውስጥም በሀገር ውጭም ያሉ ሁሉንም በሚል መልኩ ማሳተፍ አስፈላጊ ነው፣ ይሄ የሞሽረስ ጉዳይ ነው ተብሎ የተገለጸው በእኛ በኩል ገንቢ ሆኖ አይተናል። ላለፉት ረጅም ጊዜያትም ምህዳሩ በከፍተኛ ሁኔታ ጠቧል፣ የተለዩ ሀሳቦች ሊሰሙበት የሚችልበት እድል የለም ብለን በተደጋጋሚ ካልነው ጋር ከእኛ አስተሳሰብ ጋር የሚገጥም ሆኖ አግኝተነዋል። በተቃራኒው ግን አሁንም ሰልፎችን፣ ተቃውሞዎችን በኃይል ለማስቆም እንሞክራለን የሚለው አካሄድ ይሄ ከዚህ በፊትም ተሞክሮ ውጤት ያላመጣ እንደውም ችግሮቹን ያባባሰ አሁንም ወደፊት ሊያባብስ የሚችል እንጂ መፍትሄ የሚያመጣ ነው ብለን አላየነው። የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ጌታነህ ባልቻ በበኩላቸው የሰብአዊ መብት እንደረገጠ ሙስናውስ እንደተንሰራፋ ደንሰራፋ የአመራር ድክመት እንደ ድርጅትም እንደገለሰብም እንዳለበት እየገለጠ እነ ምንድን ነው የእናገር እመራለሁ የሚለው ምንድነው የሚፈልገው ምን ሲሆን ደስ ነው? ምንድን ሲሆን ነው ደሱ የሚሰጠው እሱ ስልጣን እለቃለሁ የሚል ምን ሲኖረው እንደ ይቅርታ ምንም ነው የሚያዘው። መምራት በግለሰብ ደረጃ ከፍተኛ አመራሩ መምራት ካልቻለ፣ የበታች አመራሩ መምራት ካልቻለ፣ የህዝቡን ጥያቄ መመለስ ካልቻለ፣ በሙስና ውስጥ ከተዘፈቀ፣ የሰብአዊ መብት ከጣሰ፣ ከአንድ ጎሳ ከሌላ ከአንድ ብሔር ከሌላ ብሔር ጋር ራሱ አመራሩ የሚያጋጭ ከሆነ ምንድን ነው ከዚህ በኋላ የሚያደርገው ውስጥ ለምንስ ነው ተስፋች ያለችን ብሎ ከዚህ በኋላ አገር እመራለሁ የሚለው ራሱ ያመነበት ራሱ የሰጠው መግለጫ። ስለዚህ ያደግ በቃው ነው። እንዲያውም በራሱ ባመነው ጭምር ይበቃዋል። እች ነገር ከዚህ የበለጠ ሌላ ጥፋቱ ሳይሰጣ የመድረክ የስራ አስፈጻሚ ኮሚቴ አባልና የውጭ ግንኙነት ኃላፊ ፕሮፌሰር በየነ ጴጥሮስም ተከታዩን ብለውናል። ፓርቲያቸውን ለማዳን ራሳቸውም ስልጣን ላይ ለመቆየት ለህዝቡ ጥያቄ ጨርሶ ተገዢ ላለመሆን ያው የተለመደውን ኢህአዴጋዊ ማናለብኝነት ውሳኔ ነው ወስነው የተነሱት። ድምዳሜያቸው ላይ ሁሉም ነገር አብዛኛውን ነው ህዝብ ላይ አገላ የደረሰውን ጥፋቶች በሙሉ ኃላፊነት የበላይ አመራሩ ይወስዳል ብለዋል። እንግዲህ አንድ የሀገር አመራር በዚህ ደረጃ ላይ በዚህ ፈርጀ ብዙ በሆነ እና ጥልቀት ባለው እና ስፋት ባለው ጥፋት ውስጥ የተገኘ አመራር አጥፍቻለሁ ብሎ ካመነ ስልጣን ይለቃል እና ይሄንን ነው ያቃታቸው። ይሄ መንግስት መውረድ ነበረበት በዚህ እነሱ በሚሉትም ግምገማ መሰረት ማለት ነው። ያንን ወይም ሳያደርጉ ወይም አማራጭ መፍትሄ ድሮ ከምናውቀው የአደጋዊ የሪዮት ዓለም ቀኖና የወጣ አማራጭ መፍትሄ ሳይፈልጉ ያንኑ ድሮ የተለመደውን ያው ውሃ ቢወቅጡት እምቦጭ እንደሚባለው ከነሱ ምንም ለዚህ ሀገር ችግሮች መፍትሄ እንደማይገኝ አረጋግጠውልን ያለፉበት መግለጫ ነው የሰጡን። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም